ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። በበጋ ወራት በአውስትሬልያ የባህር ዳርቻዎች፣ ወንዞችና ወራጅ ውሃዎች ለመዝናናት ተስማሚ ጊዜ ነው። ይሁንና ራሳቸውን ከውሃ ደህንነት ደንቦች ጋር ላላዋደዱ አዲስ መጤዎች ሕይወታቸው ለአደጋ ተጋላጭም ነው። እንደ 2020 አገር አቀፍ ሮያል ህይወት አድን ድርጅት ሪፖርት በወራጅ ውሃዎች ሰጥመው ሕይወታቸውን ካጡ 248 አውስትራሊያውያን ውስጥ 80 ፐርሰንቱ ወንዶች ናቸው። ከጁላይ 1 2019 እስከ ጁላይ 30 2020 ህይወትን ባይነጥቁም 504 ብርቱ ጉዳቶች ተከስተዋል። ብዙውን ጊዜ በውሃ የመስጠም አደጋ ተደጋግሞ የሚከሰተው በወንዞችና ጅረቶች ሲሆን 21 ፐርሰንት፣ በውቅያኖስ 20 ፐርሰንት፣ በወራጅ ውሃዎች 18 ፐርሰንት በባህር ዳርቻዎች ነው። እንደ ቪክቶሪያ አሳስጋሪዎች ባለሥልጣን ተጠሪዋ ናታሻር ዊልስ ገለጣ ሶስት ውሃ ውስጥ የመስጠም ኩነቶች ዋና የጀልባ ቀዘፋና ባሳ ጠመዳ ወቅት ከመውደቅ ጋር የተያዙ ናቸው። የውኃ ደህንነት ደንቦችን በውል ባለመረዳት ረገድ የመድብለ ማህበረሰብ አባላት ተጠቃሽ ስለመሆናቸው ናታሻ ዊልስ ሲያመለክቱ፣ የባህላዊና ቋንቋዊ ዝንቅ ማህበረሰብ አባላት በርካቶቹ ስለ እውነት ባሳ ጠመዳ ይረካሉ። በትውልድ አገራቸው የባህላቸው አካል በመሆኑ እዚህ ሲመጡ ያንን መቀጠሉን ይደሰቱበታል። ይሁንና የአሳ ጠመዳን ደንቦች ማወቁ አስፈላጊ ነው፣ ስለምን ቅጣቱ ከበድ ያለ ነውና። እናም ሰዎች ደንቦችን ባለማወቃቸው ለችግሮች እንዲጋለጡ አንሻም ብለዋል። ጥንቃቄ የተመላበት አሳ ጠመዳ መረጃ የቪክቶሪያ ፊሸሪስ ኦቶሪቲ ድረገጽ ላይ በእንግሊዝኛ ቀለል ባለ የቻይና፣ ቬትናም፣ ኮሪያና ማላይ ቋንቋዎች ይገኛል። ወይዘሮ ዊልስ ጥንቃቄ የተሞላባቸው እርምጃዎች ህይወት አድን ናቸውና ጠቀሜታ አላቸው ይላሉ። አክለውም ከእርሶ ጋር ላሳ ጠመዳ ለማይሄድ ሰው ወዴት እንደሚሄዱና መቼ እንደሚመለሱ ይንገሩ። ላሳ ጠመዳ ሲሰማሩም ቢያንስ ከሁለት ሰዎች ጋር አብረው ለማጥመድ ጊዜውን ያመቻቹ። በሚያጠምዱበትም ወቅት አንዳችሁ አንዳችሁን የት እንዳላችሁ መመልከት ተገቢ ነው። የአየር ንብረት በፍጥነት ሊለዋወጥ ስለሚችል፣ እንዲሁም ዓሳ በሚያጠምዱበት ወቅት የሕይወት አድን ጃኬት ይልበሱ። ድንገት ውሃ ውስጥ ቢወድቁ ቢያንስ መንሳፈፍ ይችላሉና። እንዲሁም መዋኘት የሚያስችል ቀልል ያለ ልብስ መልበስም መልካም ነው በማለት ይመክራሉ። አክለውም አንዴ የአሳ መጥመጃ ስፍራውን መርጠው ከተደላደሉ በኋላ ጥቂት ቆም ብለው፣ ድንገት ክፉ ሁኔታ ቢገጥም እንደምን ራስዎን ሊያድኑ የሚችሉበትን የይሆናል ብልሃት ያፈላልጉ ይላሉ። አብሮት አሳ ሲያጠምዱ የነበረ ሰው ውሃ ውስጥ ከወደቀ ተከትለው ውሃ ውስጥ ዘለው እንዳይገቡም ሲያሳስቡ ሌላውን ለማዳን ሲሉ ራሳቸውን ሰጥመው ሕይወታቸውን ያጡ ሰዎች ይገጥመውናል። ወዳጆ ወይም የቤተሰቡ አባል ውሃ ውስጥ ከወደቁ ተከትሏቸው ወደ ውሃ ይግቡ። ተንሳፋፊ ነገር በአካባቢ ይፈልጉ። በቅርበት ያሉ ሰዎች እንዲረዱት ይጣሩ። በርካታ ሰዎች የመዋኘት ችሎታቸውን አልቀው በማየት ወደ ውሃ ውስጥ ከገቡ በኋላ በአብዛኛው በድንጋጤ ይዋጣሉ። እንዲያ ባለ ሁኔታ እርሶንም ይዘው ሊያሰጥሞት ይችላል በማለት ያሳስባሉ። እንዲህ ባለ ሁኔታም የተሻለ የሚሆነው ገመድ ወይም ተንሳፋፊ ነገር ውሃ ውስጥ ላለው ሰው ወርውሮ መቀበል አለያም 000 ወይም አንድ አንድ ሁለት በሞባይሎ ደውለው እርዳታ ማግኘት እንደሆነም ምክረ ሐሳባቸውን ይቻላሉ። ከስምንት ዓመታት በፊት ወደ አውስትራሊያ የመጣው ዞልፊ ሀይዳሪ ላለፉት ሶስት ዓመታት በቪክቶሪያ የዳንዲኖንግ ምድብ ስቴት ድንገተኛ አደጋ ግልጋሎት በጎ ፈቃደኝነት እያገለገለ ይገኛል። ከሱ ጋርም በርካታ የተለያዩ ቋንቋዎችን የሚናገሩ የመድበለ ባህል ማህበረሰብ አባላት እንዳሉና እርዳታ ቢሹም አንዳቸው ሊያግዞት እንደሚችል ይናገራል። ዶክተር አንድሩ ዋትኪንስ የሜትሮሎጂ ቢሮ የአየር ንብረት ግልጋሎት ክፍል ኃላፊ በበኩላቸው በዚህ በጋ እርጥብ መሬት ሊገጥም ስለሚችል ለጎርፍ ተጋላጭ በሆኑና የመሬት መሸርሸርም ስለሚገጥም ጥንቃቄ እንደሚያሻ የሜትሮሎጂ ቢሮ ድረገጽን መጎብኘት መልካም ስለመሆኑ ይናገራሉ። ዙልፊ ሃይደሪም የጎርፍ አደጋን አስመልክተው ሰዎች በጎርፍ ውስጥ መኪና እንዳያሽከረክሩ ያሳስባሉ። ስለ አየር ጠባይ ማወቅ ካሹ የሜትሮሎጂ ቢሮ ድረገጽን፣ ስላሳ ጠመዳ የቪክቶሪያን ፊሸሪስ ኦቶሪቲ ድረገጽን፣ ለትርጉምና አስተርጓሚ ቲአይኤስ ናሽናል ድረገጽን ይጎብኙ። SBS yes, yes, Radio Podcast number Let the tarikoch SBS.com.au slash Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.